ብሔራዊ የምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት የአማራ ብሔራዊ ንቅናቄ አብን የምረጡ እንቅስቃሴውን በአገሪቱ የተለያዩ ከተሞች ውስጥ ዛሬ በይፋ መጀመሩን አስታወቀ። አስቴር ምስጋናው አጠር ያለ ዘገባ አጠናቅራለች። የአማራ ብሔራዊ ንቅናቄ አብን የምርጫ ቅስቀሳውን ዛሬ በተለያዩ ከተሞች በይፋ ጀምሯል። ሰዓት ያብን የምርጫ ምልክት ነው ሰዓትን ይምረጡ። ድምጻችን ለህሉናችን። የአብን የማዕከላዊ ኮሚቴ አባል የሆኑት ዶክተር ደሳለኝ ጫኔ በባህር ዳር ከተማ ለአባሎቻቸውና ለደጋፊዎቻቸው ባሰሙት ንግግር የአማራ ብሔራዊ ንቅናቄ አንዱ ስትራቴጂክ አቋም ጥላቻን የሚጸየፉና ከሚያወግዙ ሁሉን አካታች ለሆነ ዘላቂ ለውጥ ከሚታገሉ አገራዊ ርዕይን ከነበቡ ኃይሎች ጋር አብሮ ለመስራት ያላሰለሰ ትጋት የሚያደርግ መሆኑን ለማረጋገጥ እንወዳለን። ፓርቲያቸው የፖሊሲ ሰነድ እጩዎቹንና የምርጫ ጣቢያውን ማዘጋጀቱን ገልጸዋል። የአብን አማራጭ የፖሊሲ ሰነድ፣ የምርጫ ስልት ወይም ስትራቴጂ፣ የመልእክት ቀረጻ፣ ብቃትና ጥራት ያላቸውን እጩዎች መልምሎ በመላ አገሪቱ በሚገኙ የምርጫ ጣቢያዎች እንዲወዳደሩና በሕዝባችን ተመርጠው ሕዝባችንን ወደ ሁለንተናዊ እድገት እንዲመሩት ማዘጋጀቱን ለአማራ ሕዝብ ስናበስር በታላቅ ትህትናና ክብር ነው። ይህንንም ምርጫ ሕዝባችን በድል እንዲወጣ የፓርቲያችን የአማራ ብሔራዊ ንቅናቄ አመራሮች አባላትና ደጋፊዎች በከፍተኛ ኃላፊነትና በታላቅ ቁርጠኝነት የተዘጋጀን መሆናችንን ስንገልጽ በታላቅ ኩራት ነው። ነጻነት እኩልነት ፍትህና ዴሞክራሲን ለማስፈን ታሪካዊ ኃላፊነቱን እንዲወጣ ጥሪ እናቀርባለን። የአማራ ብሔራዊ ንቅናቄ አብን ተመሳሳይ ቅስቀሳዎችን በአዲስ አበባ፣ በጎንደር፣ በደሴና በሌሎች ትልልቅ ከተሞች አካሂዷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።